ጤናና አካባቢ ከፕላስቲክ የተሰሩ የተለያዩ ነገሮችን በየዕለቱ መጠቀም ከተለመደ ሰነባብቷል። ፕላስቲክ ጠርሙስ፣ ፕላስቲክ ከረጢት፣ ፕላስቲክ ሳህን ወይም መጠጫ፣ በርካታ አገልግሎቱን መጠቃቀስ ይቻላል። ፕላስቲክን አገልግሎት ላይ የምናውልበት መንገድ በበዛ መጠንም የሚመረተው እጅግ ከፍ እያለ መሄዱ ግድ ነው። ጤና ይስጥልኝ፣ የዝግጅታችን ተከታታዮችን እንደምንሰነበታችሁ። በመቶ ሚሊዮኖች መጠን በየዓመቱ ጥቅም ላይ እንደሚውል ከሚነገርለት የፕላስቲክ ምርት እጅግ ጥቂቱ ብቻ ነው በአግባቡ ስራ ላይ የሚውለው። አብዛኛው ያለአግባብ በየቦታው በመጣሉ የእንስሳትንና ሰዎችን ሕይወት ለአደጋ እያጋለጠ ነው። ይህን የታዘቡ ታዲያ አዲስ ጥረት ጀምረዋል። ለጥቂት ደቂቃዎች አብረን እንቃኘው። በየአመቱ 300 ሚሊየን ቶን ፕላስቲክ ስራ ላይ እንደሚውል ያውቁ ይሆን? ጥናቶች የሚያሳዩት ግን ከዚህ ሁሉ ስራ ላይ ከዋለው የፕላስቲክ መጠን 14 በመቶ ብቻ ነው ዳግም በሌላ መልኩ ተሰርቶ ጥቅም መስጠት የቻለው። በዚህ ምክንያትም በየአመቱ ለፕላስቲክ የወጣው ከ80 እስከ 120 ቢሊየን ዶላር በየቦታው ባክኖ የሚቀር ነው። ለእሱ የወጣው ገንዘብ ብቻ ሳይሆን 32 ከመቶ የሚሆነው ባህር ውስጥ የተጣለው ወይም መሬት ላይ የወደቀው ፕላስቲክም በአጠቃላይ ወደ ስነ ምህዳሩ ገብቶ በመቶዎች ለሚቆጠሩ አመታት እንደሚቆይ መረጃዎች ያስረዳሉ። ይህ ደግሞ በመጪው ጎርጎሮሳዊ ዓመት 2050 ባህር ውስጥ ከአሳዎች ይልቅ በዝቶ የሚገኘው የፕላስቲክ ጠርሙስና መሰል የተጣለ የፕላስቲክ ዘር እንደሚሆን ነው ጥናቶች ያመለከቱት። ከዚህ ስጋት ተነስቶ የተቀረጸው አዲሱ የፕላስቲክ ምርቶችን በአግባቡ ስራ ላይ ለመዋል ና ለማስወገድ ያቀደው መርሃ ግብር የፕላስቲክ ምርቶችን ከስሪታቸው እስካወጋገዳቸው ተገቢው ጥንቃቄ ና ክትትል እንዲደረግባቸው አልሟል። ይህን እቅድ የሚያንቀሳቅሰው ኤለን ማካርተር ተቋም እቅዱን ተግባራዊ ለማድረግ የሚጠቀምባቸውን መንገዶች በዚህ መልኩ ይገልጻል። አዲሱ የፕላስቲክ ኢኮኖሚ ሊሰራ ወደሚችል ስልት ለመድረስ እየተንቀሳቀሰ ነው። ይኸውም አሁን ያለውን ውሰድ፣ ስራ፣ አስወግድ የሚል ኢኮኖሚ አሰራር የፕላስቲክ ምርትን ወደ ደጋግሞ ስራ ላይ ለመዋል ወደሚያስችለው ስልት ያሸጋግራል። ተቋሙ ያካሄደው ጥናት እንደሚያመለክተው የፕላስቲክ ምርት በዋጋውም ሆነ በክብደቱ ቅለት የተነሳ ለግማሽ ምዕተ ዓመት ያህል ጥቅም ላይ የመዋል መጠኑ በሀያ እጅ እጥፍ ጨምሯል። ዛሬ በየዕለቱ እያንዳንዳችን በአንድ ወይም በሌላ መንገድ የፕላስቲክ ምርትን ሳንጠቀም አንውልም። ፕላስቲኩን መጠቀሙን እንጂ እንዴት መወገድ አለበት ብሎ ብዙም የሚጨነቅ የለም። ለዚህም በየመንገዱ ወድቀው የሚታዩትን እንዲሁም በባህርና ውቅያኖስ ዳርቻ በብዛት የሚንሳፈፉትን የፕላስቲክ ቁሳቁሶች መመልከቱ በቂ ነው። የኤለን ማካርተር ተቋም መስራች ኤለን ማካርተር ተቋማቸው ይህን ጉዳይ በቅርበት ሲያጠና የደረሰበትን በአንድ ወቅት እንዲገልጸውታል። የደረስንበት በአጠቃላይ ፕላስቲክን ስንመለከት 300 ሚሊዮን ቶን በየዓመቱ ስራ ላይ ይውላል። ከዚህ መካከል ደግሞ 78 ሚሊዮን ቶን የሚሆነው ለማሸጊያ የሚውለው ፕላስቲክ ነው። ከዚህ ሁሉ ውስጥ ታዲያ 14 በመቶ ብቻ ነው ዳግም ስራ ላይ መዋል ከቻለው የፕላስቲክ ምርት ውስጥ የተገኘው ከአጠቃላዩ ደግሞ አስር በመቶ ብቻ ነው እንደገና ስራ ላይ እንዲውል የሚደረገው ፕላስቲክ። ባለው የመመረዝ ባህሪ ምክንያትም ከዚያ ሁሉ አምስት በመቶ ብቻ ነው ለጥቅም የሚውለው። በዚህ ምክንያትም እጅግ በርካታ ፕላስቲክ ነው እንዲሁ የምንተወው። ፕላስቲክን ስናስብ ባለፉት ሰባና ስድስት ዓመታት የተሰሩትና አገልግሎት ላይ የዋሉ እያንዳንዳቸው ምርቶች ዛሬም አሉ። በዚህ ምክንያት ገዝፎ የሚታዩት ብቻ ሳይሆኑ ከዘመን ብዛት የተሰባበሩና የተበጣጠሱትን የፕላስቲክ ውዳቂዎች ጨምሮ በየሜዳውና በየውሃው አካል ውስጥ ከሚገባው በላይ መገኘት መቻላቸውንም ያብራራሉ። ስለዚህ ፕላስቲክ በመሬትና በባህር ላይ ያስከተለውን ውስብስብ እንከን ለማስተካከል የተጣመረና ዘርፈ ብዙ ስልትን መከተል ብሎም ተግባራዊ ማድረግ እንደሚያሻም ያሳስባሉ። የተለያዩ ሀገራት የፕላስቲክ እቃ መያዣዎች ጥቅም ላይ እንዳይውሉ ለማድረግ በየበኩላቸው ሙከራዎችና እርምጃዎችን እየወሰዱ ነው። በሀገር ደረጃ ሩዋንዳ ይህን ጠንካራ እርምጃ ስትወስድ የመጀመሪያዋ መሆኗ ነው የሚነገርላት። የዛሬ አምስት ዓመት ሩዋንዳ በአካባቢ ተፈጥሮና በኢኮኖሚ ላይ አሉታዊ ተጽዕኖ አለው በሚለው ቁርጥ ያለ አቋሟ ይህን ተግባራዊ ለማድረግ ስትወስን በሀገሪቱ ለዚያ አማራጭ የሚሆን ምርት የሚያቀርብ አካል አልነበራትም። ከጎረቤት ኮንጎ ወደ ሩዋንዳ በህገ ወጥ መንገድ የሚገባ ፌስታል እስከ 30 ዶላር እንደሚሸጥ ነው የተነገረው። ለኮንትሮባንድ ነጋዴዎቹ ዋጋው የሚያማልል ቢመስልም እገዳውን አብዛኛው ህዝብ የሚደግፈው በመሆኑ ተጋልጠው የተያዙት በአስከፊው የኪጋሊ እስር ቤት ከስድስት ወር ላላነሰ የስርዓት ቅጣት ሲጋለጡ በመታየቱ ፍርሃትን አንግሶባቸዋል። ሩዋንዳ ሙሉ ለሙሉ ፌስታልን ከማገዱ አስቀድማ በጎርጎሮሳዊ 204 ዓ ም ነው እቃ ገዝተው መያዣ ለሚፈልጉ ጠቀም ያለ ዋጋ ለፕላስቲክ ከረጢቱ እንዲከፍሉ የወሰነችው። ካሜሮንም ተመሳሳይ እርምጃ ነው የወሰደችው። በዚህም ምክንያት ወደ ገበያ ጎራ ሲሉ አስቀድመው መያዣውን ይዘው መሄድ ይኖርቦታል። ካሳየችው ስኬት በመነሳት ሩዋንዳ በዚህ ረገድ ብዙ ቢወራላትም በርከት ያሉ የአፍሪቃ ሀገራትም የፕላስቲክ የዕቃ መያዣ ከረጢቶችን ከሞላ ጎደል ሲያግዱ ታይተዋል። ትንሽቷ የቀይ ባህር ዳርቻ ሀገር ኤርትራ ከ12 ዓመት በፊት ነው ፌስታልን ያገደችው። ኬንያ ፌስታል ማምረትንም ሆነ ከውጭ ማስገባትን በይፋ ያገደችው የዛሬ ስድስት ዓመት ነው። ደቡብ አፍሪካ ስሱም ፌስታል ሙሉ በሙሉ አግዳ ወፍራም የዕቃ መያዣ ፕላስቲኮች ላይ ቀረጥላለች። ባለፈው ዓመት መጋቢት ወር እጅግ የሳሱ ፌስታሎችን የሚያመርቱም ሆነ ወደ ሀገር ውስጥ የሚያስገቡትን ለመቅጣት መወሰኗን ያሳወቀችው ኢትዮጵያም የፕላስቲክ ዕቃ መያዣዎች ላይ ገደብ ለመጣል መዘጋጀቷ ተነግሯል። አንድ የአካባቢ ጥበቃ ሚኒስቴር ባለስልጣንን የጠቀሰ ዘገባ እንደሚያመለክተው የሀገሪቱን ገበያ የሞላው ውፍረቱ ከዜሮ ነጥብ ዜሮ ሶስት ሚሊ ሜትር ያነሰ ፌስታል ነው። የሀገሪቱ ህግ ግን እንዲህ ያለውን ፌስታል ማምረትም ሆነ ከውጭ ሀገር ማስገባትን ያግዳል። እንደ ዘገባው በአንድ ጥናት ከተቃኙት በሀገሪቱ ከሚገኙ 21 ፋብሪካዎች 14ቱ በአመት 8000 ቶን እንዲህ አይነት ፌስታል ያመርታሉ። እናም ብዙዎች እንደሚስማሙበት አፍሪቃ ቀስ በቀስ ከፌስታል ራሷን ለማለያየት ጠንከር ያለ ሙከራ ከጀመረች ሰነባብታለች። አፍሪቃ ከፕላስቲክ ምርቶች ለመላቀቅ ከገፋፋት ምክንያቶች መካከል በተለይ በእንስሳት ላይ የሚያደርሰው ከፍተኛ ጉዳት ይጠቀሳል። ተፈጥሮ ላይ የሚያተኩረው ዓለም አቀፉ ተቋም ወርልድ ዋይድ ፈንድ ፎር ኔቸር እንደሚለው ሞሪታንያ ውስጥ ብቻ በዋና ከተማዋ ውስጥ ከሰባ በመቶ የሚበልጡት ከብቶች ፌስታል በመብላት ያልቃሉ። የፕላስቲክ እቃ መያዣ መጠቀም ፈጽሞ እንዲቀር የሚጠይቁ በርካታ ጽሁፎች ከተለያዩ ወገኖች በየጊዜው እየቀረቡ ነው። ባለፈው አመት የወጣ አንድ ጽሁፍ ምዕራቡ ዓለም በዚህ ረገድ ከአፍሪቃ መማር እንደሚገባው ነው ያሳሰበው። ጽሁፉ እንደሚለውም በርካታ የአፍሪካ ሀገራት ፌስታል መጠቀምን ካገዱ አስር ዓመታት ተቆጥረዋል። የአውሮጳና የሰሜን አሜሪካ ሀገራት ደግሞ ይህን ተግባራዊ ለማድረግ ጉድ ጉድ ማለት የጀመሩት በቅርቡ ነው። የፈረንሳይ ብሔራዊ ምክር ቤት በጎርጎሮሳዊ 2015 ዓ ም ግንቦት ወር ነው በማንኛውም መገበያያ ስፍራ ፌስታል መጠቀምን የሚከለክል ህግ ያጸደቀው ተግባራዊ የሆነው ግን ባለፈው አመት ታህሳስ መጨረሻ ላይ ነበር። የአውሮፓ ህብረትም ከፈረንሳይ ምክር ቤት አንድ ወር ቀደም ብሎ የፕላስቲክ ከረጢቶችን አጠቃቀም የሚገድብ መመሪያ አጽድቋል። በዚህ መሰረትም አባል ሀገራቱ በሙሉ በጎርጎሮሳዊ 2025 ዓ ም ለዕቃ መያዣነት የሚውለውን የፕላስቲክ ከረጢት አጠቃቀም 80 በመቶ እንዲቀንሱ ጠይቋል። እዚህ ጀርመን በርከት ያሉ የምግብ ሸቀጣሸቀጥ መሸጫ ገበያዎችም ሆኑ የልብስ መደብሮች ፕላስቲክ መያዣዎችን ጠቀም ባሉ የዩሮ ሽርፍራፊ ሳንቲሞች መሸጥ ከጀመሩ ሰንብተዋል። የላስቲክ ከረጢቶቹ በሳንቲም ስለሚገዙም በቀላሉ በየሜዳው አይጣሉም። ከህብረቱ አባል ሀገራት ጣሊያን ቀደም ብላ የዛሬ አራት ዓመት ነው በህግ ደንግጋ የፕላስቲክ ዕቃ መያዣ አጠቃቀም ላይ ገደብ የጣለችው። ከአትላንቲክ ማዶ ዩናይትድ ስቴትስ ደግሞ በከተማና በግዛት ደረጃ ይህን እርምጃ መውሰድ መጀመሯ ይነገርላታል። ሰሞኑን ዳቮስ ስዊዘርላንድ በተካሄደው የዓለም የኢኮኖሚ መድረክ ላይ የተገኙ ግዙፍ የዓለማችን ኩባንያዎች የፕላስቲክ አጠቃቀም ላይ ጥንቃቄ እንዲደረግ የሚያሳስበውን ዘመቻ እንደሚደግፉ አሳውቀዋል። ኮካ ኮላ ዳኖንና ዶ ኬሚካልን ጨምሮ በርከት ያሉ ታዋቂ ኩባንያዎች ሰባ በመቶ የሚሆነውን የፕላስቲክ ምርት በአግባቡ ደጋግሞ መጠቀምን የሚያበረታታውን እቅድ ተቀብለዋል። የምግብና የንጽህና መጠበቂያ ኬሚካሎችን የሚያቀርበው ዩኒሌቨር የተሰኘው ኩባንያ በመጪው ስምንትና ዘጠኝ አመታት ውስጥ ምርቶቹን የሚያቀርብባቸው ፕላስቲኮች ዳግም ጥቅም ላይ መዋል የሚችሉ እንደገና በሌላ መልኩ ሊመረቱ የሚችሉ ወይም ደግሞ ሲወገዱ በቀላሉ ሊበሰብሱ የሚችሉ እንዲሆኑ ለማድረግ እንደሚሰራ ቃል ገብቷል። ጥንቃቄ የጎደለው የፕላስቲክ ምርቶች አወጋገድ በአካባቢና በሰዎች ብሎም በእንስሳት ጤና ላይ ያስከተለውን አደጋ ካስተዋሉ እርሶም በግሎ በሚያደርጉት ጥንቃቄ የበኩሎን መልካም አስተዋጽዖ ማድረግ ይችላሉ። ዛሬውኑ ይጀምሩ። አድማጮች በየአካባቢያችሁ ስለ ፕላስቲክ አወጋገድ የታዘባችሁትን እንድታካፍሉን በመጋበዝ ለዕለቱ ያልነውም በዚሁ እናብቃ ሳምንት በሌላ ርዕሰ ጉዳይ ለመገናኘት የቀጠረው ሰው ይበለን። ሸዋየ ለገሰ ነኝ። ሰላም ሁኑ።